የኢትዮ ቴሌኮም ሽልማት ከተደመጠበት ጊዜ አንስቶ በየታክሲውና በተለያዩ ቦታዎች የመነጋገሪያ ርዕስ ሆኗል። በተለይ ፌስቡክ በመሳሰሉ ማኅበራዊ መገናኛዎች ሸላሚው አካል መብራት ኃይልና ውሃና ፍሳሽንም ቢጨምር የሚሉ ስላቆችንም ተለጥፈው አንብበናል። ወይዘሪት ማርታ ገብረመድህን በመቀለ የኢንተርኔት ካፌ ባለቤት ናት። ኮኔክሽን በጣም በጣም የሞተ ነው፣ የደከመ መስራት አይቻል ነው ማለት ነው እን ስራ እንደሚከፈል በምን ብር እንደሚከፈል እንግዲህ ጊዜ በቃ እኛ ምንም መስራት አልቻልንም በቀናም ሰዓት እንኳን መስራት አልቻልንም እና በጣም አስቸጋሪ ነው ያለው አቶ ዘሪሁን ቦጋለ የአዲስ አበባ ከተማ ነዋሪ ናቸው ስለ ሽልማቱና ስላለው ተጨባጭ ሁኔታ እንዲህ ብለዋል በጥራት በኩል እንዴት ታይቶ እንደተሸለመ ግራ የሚያጋባ ነው ምክንያቱም አሁን ባንክ ስትሄድ ኔትወርክ የለም ተብለን እንመለሳለን ኤቲኤም ለመጠቀም አንዳንድ ነገሮች ከኔትወርኪንግ ሲስተም የሚያያዙ ነገሮች ስትጠቀም ኔትወርክ የለም እየተባለ እየተቸገርን ነው ያለ ነው። እና በዚህ ኮንዲሽን እያለን ይህ ሽልማት ማግኘቱ ቴሌኮም በምን አንግል እንደታየ እኔ ግልጽ አይደለም። የድሬዳዋ ከተማ ነዋሪ የሆኑት አቶ ይርጋ በበኩላቸው ሽልማቱ እንዴት ነው ነው ዋናው ጥያቄ መሆን ያለበት። እንዴት ነው የተሸለመው? ኳሊቲ በኳሊቲ ነው ወይ? በማኔጅመንት ደረጃ እያሳየው ላለው እድገት ለምሳሌ ከአምስት ዓመት በፊት ቴሌና አሁን ያለው ቴሌ ብናየው በጣም ቤት የሆነ ዲፈረንስ አለው። በዚሁ ከሆነ ለዳታ ኮኔክሽን ምንም ማያውቅ የነበረው ቴሌ በአምስት ዓመት ወይም በአራት ዓመት ወደ ፎርጂ ሲያድግ እንደዚህ አይነት ሽልማት ይገባዋል ማለት ይቻላል። ነገር ግን ወደ ኳሊቲው ለህብረተሰቡ በሚሰጠው አገልግሎት ከሆነ ግን እንዴት እንደሆነ ሽልማቱ ያጠራጥራል ማለት ነው። በጣም የሞተ ዝም ብለው ላይ ካላ ፎርጂ ይደረሰ ብለን በምንተማመንበት ወይም ደግሞ በምናየው ቴሌ ያለ ኔትወርክ አይደለም እየሰጠ ያለው ኢቨን ከታሪፉ መሆን ይችላል ከብዙ ነገሮች፣ በኳሊቲው በብዙ ነገሮች የወረደ ቴሌ እንደሆነ ነው የማውቀው ማለት ነው። አሁን ሱስንዳል የነበረው የኔትወርክ ችግር አንዱ ምሳሌ ሊሆን ይችላል ከኳሊቲ አንፃ። በዚህ ጉዳይ ላይ የኢትዮ ቴሌኮም የኮሚኒኬሽን ኮርፖሬት ዳይሬክተር አቶ አብዱራሂም አህመድን አነጋግረናቸዋል። በመጀመሪያ ስለ ሽልማቱ ሲገልጹ የግሎባል ትሬድ ሪደርስ ክለብ በስፔን መቀመጫውን ያደረገ ወደ ዘጠና አምስት አባል ሀገራት አባል የሆኑበት እና ከሰባት ሺ አምስት መቶ በላይ አባላት ያሉበት ነው እና በእንግዲህ ሽልማቱ የተሰጠው ከእነዚህ ከዘጠና አምስት አባላት ሀገራት በተውጣጡ ወደ ሰባት ሺ አምስት መቶ በሚደርሱ አባላት በመላው ዓለም ሰው መረጃ እና አማካኝነት ነው። የዚህ የቢዝነስ ስራ አመራር ወይም የቢዝነስ ሊደርሽፕ ኳሊቲ አዋርድ ሽልማት ደንበኞች ስላነሱት የአገልግሎት ጥራት ችግሮች በተመለከተ ዘላቂ መፍትሄ ለመስጠት እየሰራን ነው ይላሉ አቶ አብዱራሂም። በተለይ ባለፈው ሁለት ሺ ስድስት የካቴት ላይ የተጀመረ ትልቅ የማስፋፊያ ስራ አለ፣ በአገሪቱ የቴሌኮም ማስፋፊያ ስራ። ይሄ አገሪቱን በጠቅላላ በአስራ ሶስት ሰርክሎች ከፍሎ የአገሪቱን የቴሌኮም አገልግሎት በከፍተኛ ደረጃ ለማሻሻል ተደራሽነቱንም አገልግሎት ሻሻል እየተሰራ ያለ ስራ አለ። ይሄ እንግዲህ በአንድ ነጥብ ስድስት ቢሊዮን የአሜሪካ ዶላር የሚሰራ ስራ ነው። እስካሁን በተገኘው ውጤት አዲስ አበባ ላይ በሁለት ሺ ስድስት ሰኔ ላይ ማስፋፊያው ተጠናቅቆ ትልቅ ውጤት ተገኝተዋል። በሁለት መልኩ አንደኛው የአገልግሎት ተደራሽነቱ ቀደም ሲል ሶስት ነጥብ ሁለት ሚሊየን የነበረውን የሞባይል አገልግሎት አቅም የአዲስ አበባ ወደ ስድስት ነጥብ አምስት ሚሊየን እንዲያድግ ተደርጓል። ሁለተኛ ፎር ጂ ወይም ኤልቲ የሚባለው አዲስ ቴክኖሎጂ በሀገራችን ተግባራል። ይህ እንግዲህ እንደ አፍሪካ ካየ ነው በጣም ጥቂት ሀገሮች አስራ ዘጠኝ ሀገሮች ናቸው የዚህ ተጠቃሚ የነበሩት። አሁን ኢትዮጵያ ሀያኛ ሆናለች። በስካሁኑ ሂደት በእነዚህ በሰሜን በሰሜን ምስራቅ እና በምስራቅ በተለይ ምስራቅ ስንል ኢትዮጵያ ሶማሌ፣ ጅግጅጋ፣ ድሬዳዋ፣ እነዚህን ሐረር እነዚህን ሁሉ ይዞ ነው እና አሁን ወደ ስድስት ሰርክል አዲስ አበባን ጨምሮ ሰባት ሰርክሎች ላይ የማስፋፊያ ስራው በአብዛኛው ሙሉ በሙሉ በሚባል ደረጃ ተጠናቋል። የሚቀረው በደቡብ በደቡብ ምዕራብ፣ በደቡብ ምስራቅ፣ በማዕከላዊ ብናብ የሚቀሩ ስድስት ሰርክሎች ላይ እየተሰራ ያለ የማስፋፊያ ስራ ነው እና ይህም አሁን የመጀመሪያው ዙር ስራ ተጠናቋል። ታሪፍን በተመለከተ ደግሞ ከሌሎች አገሮች በማነጻጸር የኢትዮጵያ ታሪፍ ዝቅተኛ መሆኑን በመግለጽ ያም ሆኖ የተለያዩ ማዕቀፎችን በማዘጋጀት የዋጋ ቅናሽን ለማድረግ እየሰራ መሆኑን አክለው ገልጸዋል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። at this ababam